በዩናይትድ ስቴትስ ሕጋዊ ባልሆነ መንገድ ደቡብ እና ማዕከላዊ አሜሪካን አቋርጠው የገቡ ስደተኞችን ሁኔታ አስመልክቶ ሄኖክ ሰማእግዚር ያጠናቀረው ዘገባም አለ። ጉዟቸው በኬንያ ያሳብርና በብራዚል አድርጎ ሕገወጥ አሻጋሪዎች እጅ ላይ ይጥላቸዋል። ወደ ዩናይትድ ስቴትስ ሕጋዊ ባልሆነ መንገድ ደቡባዊና ማዕከላዊ አሜሪካን ሀገሮች በእግር በመኪናና በጀልባ ተጉዞ የሚደርሱ ኢትዮጵያውያንን ታሪክ በመንገድ የገጠሟቸው ፈተናዎችና አሁን እስካሉበት ሁኔታ እናስቃኛቸዋለን። ብዙዎቹ ወጣቶች ናቸው። ዛሬ ደግሞ ኮስታሪካን ጨምሮ አምስት ሀገሮችን አቋርጠው ወደ ዩናይትድ ስቴትስ ለመድረስ የገጠሟቸውን ፈተናዎችና አሁን ያሉበትን ሁኔታ እናሰማቸዋለን። አሁን በፍሎሪዳ በሚገኘው የእስር ማቆያ ስድስት ኢትዮጵያውያንና በርካታ አፍሪካውያን ይገኛሉ። ከላይ የሰማነው አህመድ ታሪኩን ይቀጥላል። በመሀል ከላይ ከነበር በኮስታሪካ ላይ ያለን ሁሉም በየፊነ ሄደ። እኔ በወቅቱ ፓናማ ነበር። ፓናማ ኮስታሪካ ሄ ኮስታሪካ ወደ ኒኳራ ጋሄድ ኒኳራ ጋ ሶሻሊስቶች ሆኑ። በጣም የሚገርም በጣም ትንሽ እያገሩ በጣም ከባድ ነው። በዛ ማለት በጣም አንድ ሰው እንደዚህ በህገወጥ መንገድ ሲታያለፍ የሚሄድ ሰው የያጁ ሰዎች ሽልማት ያገኛሉ። የሚባል ነገር አለ እዚ ሀገራቸው ላይ እና ይትገዛር ስናል እዛ ላይ ያዙ ያዙኝ ዲቴንሽን አስገብም እስር ቤት ማለት ነው። እዛ አስገብተውን ሰባት መቶ ልክ ሀያ ዘጠኝ ቀን ያስሉ ና ሰባት መቶ ሀምሳ ዶላር አስከፍለውን ለቀቁን። በዛ ከሱ ከለቀቱን በኋላ ድጋሚ የውጣ ወውጡ አገር ልቀቁ አንዳንድ አንድ ኢትዮጵያ ከፈቱ እሱ ጊዜ ወደ ሊኳራ ለቦርደር ድረስ ሄዱ። ሊፈረካ ቦርደር በየትኛው በኩል እንደሚካሄድ አናውቅም ነበር። በዚህ በደረቅ የሚያስኬድ መንገድ ግን ግራስ ነበረ። ግን ያንንም ኢንፎርሜሽን ምንም ስለያ ስላልነበረም በእኛ በጫካው በኩል ሰዎች ግድ በዚህ በዚህ በዚህ ባሉ ቦታ በዛ ስንሄድ ባህር ላይ ደረስን። እዛ ባህር ላይ ከኛ በፊት የነበረው ህንድና እንደዚህ ሶማሌ ምናምን የነበረ እኛ ካላሄድን ብለን ስንተካከል ነበሩ ገፍትረው ቀድመው ሄዱ። እንግዲህ በአይናችን ያየነው ነገር የለም፣ ግን ተገልብጦ እንደሞቹ የነሱ ነበሩ። እኛ ከነሱ በኋላ ሆነ ተነስተን አርባ ሆነን ነበረ የተለያዩ ሀገር ዜጎች ሆነ ስንሄደ ነበረው ከሰባት ሰዓት ከዚህ የባህር በጀልባ ጉዞ በኋላ ሴልቫዶር ዳይቨርሰን ሴልቫዶር ውስጥ ዘርሻ በቃ በየቦታው ነው በየቦታው ነው ያለን ነገር የሚገርመ እንዲህ በአፌ ለመግለጽ ሰውነታችን ደሞ ነው የሚያስቡቀ ሴቶች ወደ ታች እንደዚህ ከበሉ የጌታችን ውስጥ ገንዘብ ካደረግ ምናምን ብላ በእጃቸው ብላ ነክ ሆኑ። ይፈት ምን የሚጠራቸው ነገር የለም የለበትም። ጫማ እንደዚ አረግ ሆኑ በጫካምንት እያል አሉ። ታዲያ ገንዘብ እንዴት ታደርጋላችሁ? በምን ይዛችሁ ነው የምትንቀሳቀሱት? እኛማ እኛ ደብቀናል ብለን እንደዚህ ከበታችን ስር ሱሪያችን ጅንስ ሱሪያችን ዲፕሰር ጸጉር፣ አንድ ደግሞ ራስታ ጓደኛ ነበር። እሱ ጸጉር ራስ ታውሰር ይገርም ጆሮአችን ውስጥ ፓንታችን ስር አድርገን ጥብጥ አድርገን በሰውነት እና ሰውነታችን ውስጥ መሀል ይዘ ነው ነበር ሙ ከጥቂት ቦታዎች በስተቀር ሌሎች ቦታዎች ብዙ ባገኙ ነው ውስጥትናል። ግን አራት ስድስት አምስት ቦታ ስለምንደብቅ ሶስቱን ቢያገኙት ሁለቱ ይተርፈልናል፣ አንዱ ይተርፋል። እንደዛ በማድረግ ነበር ያለፍነው። ኤል ሳልቫዶር እንደዛ ያለፍነው ጓቲማላ ደረሰ።

ጫማ የለበስ ነው ከስር ውሀ እንዳለ ይህኔም እንዳለ ከስር ውሀ እንዳለ አስገባ ነበር እግ በሽ መሽት ምናምን እንዳለ ተቆጦ ነበር። አንተ ጉዳይህን በፍርድ ቤት የፖለቲካ ጥገኝነት ጠይቀህ የተሰጠህ ምላሽ ምንድን ነው? በፖለቲካ ጥገኝነት የተሰጠኝ ምላሽ ምንም አይነት ወረቀትና ኤቪደንስና ሌላ ነገር ወይም የሚረዳኝ ስላልነበረኝ ለዛ ምሽት የተሰጠኝ ወደ ሀገሬ እንደመለስ ሀገሬ ሰላም ነው፣ እና ምንም አይነት ችግር የለምና ሀገሬ ገጠ መኖር ትችላለን ብሎ ነው ዳኛው የተረረ እና የሀገሬ እንደሚሆን ነገር የኢትዮጵያ ሲሆን በማን ግልጽ የሆነ ነገር ጠበቃ ነበረ። ይህንን የምትከራከርበት እሱ ቢኖረኝ እና በዚህ ይነት ላሸነሽ የምችልበት ጉዳይ ነው ነበር፣ ግን እሱ ላልነበረኝ በዚህ ውስጥ ያለን ኢትዮጵያን አስር እንኳን አንሆናል። ትንት ነው የተለያየ አይነት ቋንቋ ተናጋሪዎች ነው ሁላቸው። ሁላችንም አንድ ዓይነት ችግር ነው ያለብን። ሀገራችን የሕዝባችንን ሳይሆን ስልጣን መስተዳደሩንና አገዛዙን ጠልታ ነው የሁላ በራህ የሁላ ጫቃ የሁላ ቃ የምናየው ሀገር ባዳ ዘመድ ሰው እንደሌለው። እንደዚህ አመት ከስምንት ወር ማለት ምን ያህል ነገር እንደሆነ ምን እንደሆነ እንኳን አያውቅም። በጤና በህይወት እንኳን ወሬ እንደሆነ አያውቅም። ምን እንደሚል አላውቅም። በቃ ኢትዮጵያ የሆነ ማንም ነው የሚመለከተው አካል ሊያደርግ የሚችለውን ነገር በሚሉ አርችለ ሌላ ምንም የምንለው ነገር የለም። አህመድ አሁን በፍሎሪዳ በሚገኘው ብራወርድ የማቆያ ጣቢያ የለም። በስልክ አብረውት ከሚገኙ ኢትዮጵያውያን መረጃ አግኝቻለሁ። ሰንበት ይባላል። የሰላሳ ሁለት አመት ታሳሪ ነው። አህመድ አሁን ያለበት ቦታ እናትም ከአራት ቀን በፊት ነው ወደ ሀገር ቤት ብለው ይዘው ትሄዱ አንደኛው ከእሱ ጋርኛ ነበር። ሁለት ናቸው እንግዲህ። አህመድ አንድ አመት ከስምንት 8 ወራ አካባቢ ነው በእስር የቆየው የዩናይትድ ስቴትስ ድንበርን አልፎ ከገባ ወዲህ። አሁን እሱ የት እንዳለ አታውቁም? ስንት ናችሁ አሁን ብራወር ዲቴንሽን ሴንተር ውስጥ ያላችሁት? ማቆያ ጣቢያው ውስጥ እኛ አሁን ያለነው ኢትዮጵያን ውስጥ ስድስት ነን። አሁን ሁለቱ ስምንት ወሮ ናቸዋል። አንድ ዘጠኝ ወር አለ ሁለቱ ስምንት ወር ኦልሬዲ ዲና ይዳል ምንተዋል። እነሱ የሚጠብቁት ምንድን ነው? ዲፖርቴሽን ነው የሚጠብቁት አሁን ወደ ሀገራቸው ለመመለስ። በዚህ ሳምንት በተከታታይ ጉዳዩን ከሚመለከታቸው አካላት ጋር እንነጋገራለን ከዩናይትድ ስቴትስ ኢሚግሬሽን ቢሮ ከኢትዮጵያ ኤምባሲና ከህግ ባለሙያዎች ጋር።